ፕሮፌሰር ዘላለም ሊየው በአዲስ አበባ ዩኒቨርሲቲ የስነ ልሳን መምህር፣ በቅርቡ ኖትስ ኦን ላንግዌጅ ቼንጅ ኢን አምሃሪክ በሚል ርዕስ ያቀረቡት መጣጥፍ በጃል መጽሔት ላይ ለሕትመት በቅቷል። በጽሑፎ ላይም የአማርኛ ቋንቋ ባለፉት ሶስት አስርት ዓመታት ፈጣን ለውጦችን ማሳየቱን አንስተዋል። ለቋንቋ ለውጦቹ መፋጠን ምክንያቶቹ ምንድን ናቸው? የለውጥ ሂደቱስ ምን ያስከተላቸው አሉታዊ ሁነቶች ወይም ያበረከታቸው አዎንታዊ ጎኖች አሉት? ለዚህ ቃለመጠይቅ ስለተጋበዝኩኝ በመጀመሪያ አመሰግናለሁ። እንደተባለው እንግዲህ በጽሑፉ ለማሳየት እንደሞከርኩት አማርኛ በጣም በጣም በፈጣን ለውጥ ላይ ነው ያለው። ይሄ ለውጥ እንግዲህ እድገት ነው ልንለው እንችላለን። በሌላ በኩል ደግሞ ያው ፍጥነቱ በጣም እጅግ እጅግ ባልተለመደ ሁኔታ ስለሆነ እድገትም ብቻ አይደለም ትንሽ ቋንቋውም እየተረበሸ ነው ብለው በመደበኛ እድገት የማይቆጥሩትም ሰዎች አሉ። እና ላለፉት ሶስት አስርተ ዓመታት አማርኛ እንደተባለው በጣም በጣም በቃላቱ በሰዋሰው፣ ብዙ ለውጥ እየታየበት ነው ያለ እና በዚህ በታሪካዊ ስነ ልሳን በምንለው ሙያ ስንለካው ለውጡ እጅግ እጅግ ፈጣንና ያልተለመደ ነው። እንደሚባለው የሚለወጥበት ምክንያት መጀመሪያ መታወቅ ያለበት የቋንቋ ለውጥ ሊቆም የማይችል ነገር ነው። ቋንቋዎች ይለወጣሉ። በሚለወጡበት ጊዜ ደግሞ ሊያድጉ ይችላሉ። በአንዳንድ ጊዜ ደግሞ እየከሰሙ እየከሰሙ ሄደው እስከ ሞት ደረጃ ሊደርሱ ይችላሉ ቋንቋዎች። አማርኛ የሞት ስጋት የለበትም። የማደግ ነው የምናይበት። ግን እድገቱ ቅድም እንዳልኩት የተለመደው አይነት እድገት አይደለም። እናንተ ባላችሁበት ሀገር በእንግሊዝኛም ሆነ በሌሎች ቋንቋዎች በተለይ መደበኛ በሆኑ ጥቅሞች ላይ በሬዲዮ፣ በትምህርት ቤት እና በመሳሰሉት ማንም ተነስቶ እንደፈለገው የራሱን አነጋገር ለዛ ወይም የቀበሌኛውን የመጣበትን አካባቢ አነጋገር ለዛ ይዞ በመደበኛ ትምህርት ቤቶች በመንግስት መስሪያ ቤት በመገናኛ ብዙኃን ሊቀርብ አይችልም። እኛ ሀገር ግን ያለው ላለፉት ለሶስት አስርተ አመታት ሁሉም እንደፈለገው የፈለገውን መገናኛ ብዙኃን በመጠቀም በጽሁፍም ሆነ በንግግር አማርኛም ሆነ ሌሎች የኢትዮጵያ ቋንቋዎችን ስንጠቀም እንታያለን። ይሄ እንግዲህ ምንድን ነው የአርትኦት ስራ በጣም በጣም እየተዳከመ ስለሄደ፣ ማንኛውም ሰው ዜና ሲያነድም ሌላም ዝግጅት በሚያቀርብበት ጊዜ እንደፈለገው ነው ድምፆችን የሚያወጣቸው፣ እንደፈለገው ነው የቃላቶችን ምዕላድ አጠናቅሮ የሚናገራቸው የአረፍተ ነገሩ ስርዓት የቃላት አስተዳደሩ በጣም በተዛባ ሁኔታ ሊቀርብ ይችላል እና ለዚያ ሀይብ አይጠፋ እና እንዲ ትልቁ ነገር ይሄ ይመስለኛል። ሌላው እንግዲህ ከውጭ ሀገርም ወንድሞች እህቶቻችን ለጉብኝት አጭር ጊዜም ሆነ ለረጅም ጊዜ ወደ አገር ቤት ይገባሉ። በዚያን ጊዜ ይዘውት የሚመጡ የእንግሊዝኛ ተጽዕኖ አለ። የጀርመንኛም ሊሆን ይችላል፣ ፈረንሳይኛም ሊሆን ይችላል፣ አረብኛም ሊሆን ይችላል። እነዚህ ተጽዕኖዎች በተለይ በሸጠ ከተሞች አዲስ አበባን ጨምሮ ቋንቋዎቻችን ላይ የሚያሳርፉት ተጽዕኖ ቀላል አደለም። በእንግሊዝኛ አነጋገር አማርኛን ለመናገር የሚሞክሩ ወጣቶቻችን እጅግ እጅግ እየበዙ ነው ያሉት። የቴሌቪዥን ፕሮግራሞች ብዙ ጊዜ የተለያዩ የዓለም ቋንቋዎችን እንግሊዝኛንም ሆነ በተለይ አረብኛ በብዙ ቻናሎች በብዙ መንገዶች ወደ ልጆቻችን፣ ወደ ኢትዮጵያውያን ስለሚደርስ በአንድ ወቅት ትናንሽ ልጆችም የትምህርት ቤት ልጆች አረብኛን ማስተርጎም፣ ህንድኛን ማስተርጎም፣ ሂንዲን ማስተርጎም ጀምረው ነበር። ጥሩ ነው፣ ቋንቋን ማወቅ መጥፎ ነገር አይደለም። ግን ደግሞ ሥርዓቱን የጠበቀ ስላልሆነ አማርኛም ሆነ ሌሎች የኢትዮጵያ ቋንቋዎቻችን በነበሩበት መንገድ እየሄዱ እንዳልሆነ መገንዘብ ውጥያለሁ እኔ። አሁን እየተካሄዱ ያሉት ለውጦች በገጠርና በከተማ የአማርኛ ቋንቋ ተናጋሪዎች ዘንድ የተለያየ ደረጃ ያለው በዕድሜስ አኳያ በወጣትና በጎልማሶች ወይም አረጋውያን ዘንድ ምን ተገነዘባችሁት? ነገር ለውጦች አሉ። የአነጋገር ለውጦች አሉ። በደንብ እንደ ጎልተው ይታያሉ። የሚታዩት እንግዲህ በከተማ አካባቢ የእንግሊዝኛ ተጽዕኖ የሌሎች ቋንቋዎችም ተጽዕኖ በወጣቶች ላይ ተማርን በምንል ሰዎች ላይ ከተማ ነዋሪ ነን በምንል ሰዎች ላይ ለመገናኛ ብዙሃንና ለኢንተርኔት በጣም ብዙ ቅርበት ባለን ሰዎች ላይ ጎልቶ ይታያል። ለዚህ ለእደ ጥበብ ለቴክኖሎጂ ቅርበት ያለን ሰዎች ላይ ጎልቶ ይታያል። ገጠር ይልቅ በከተማ አካባቢ ካልተማሩት ሰዎች ይልቅ የተማሩት ሰዎች አካባቢ በእድሜ ጠና ካሉት ሰዎቻችን ይልቅ ወጣቶች ላይ ጎልቶ ይታያል። ይሄም እንግዲህ የከተሜነት ባህሪ ለቅድም እንዳልኩት ለእደ ጥበቡ ለቴክኖሎጂው ያለን ቅርበት፣ ለመገናኛ ብዙኃን ያለን ቅርበት፣ በዛ በኩል ደግሞ እንግዲህ ይሄ ቅርበት እየጠነከረ በሄደ ቁጥር አንዳንድ ጊዜ ለራሳችን ቋንቋዎች የሚኖረን አመለካከት እና አዝማሚያ ዝጥለ በተለይ በወጣቶቻችን ላይ ለውጭ ቋንቋዎች ያላቸው ዝንባሌ ከፍ እያለ የሄደበት ነገርም ይታያል። እና የቋንቋ ለውጥ ስንል ከተማ ላይ ብቻ በወጣቶች ላይ ብቻ ተማሩት ሰዎች ላይ ብቻ ተወስኖ የሚቀር አይደለም። ድንበር እና ወንዝ ተራራ አይገታውም። ሰዎች በየቀኑና በየሰዓቱ ብዙ ስለሚገናኙ በየብስም ሆነ በአየር በስልክም ሆነ በመሳሰሉት አሁን የአማርኛ ለውጥ ገጠር አካባቢም ገብቶ ቤተሰቦቻችን በፊት ያቀርቡት የነበረውን አይነት ሰላምታ አይደለም እያቀረቡ ያሉት። ልጆቻቸውን ስም ሲያወጡ እንደ በፊቱ አይደለም። ብዙ ነገሮች ተቀይረዋል። እንደምን ሰነበትክ ከደህና ሰነበትክ ከብቱም ሰውም ደህና ነው፣ ዝናብ ይዘንባል፣ ጤናችሁን ሰነበታችሁ ብሎ ለደቂቃዎች የሚቀጥል ሰላምታ ቀርቶ አሁን በከተማ አካባቢ ሰላም ነው የሚለው ብቻ ሆኗል። ሲለያዩም ሰዎች ሰላም ሁን ተባብለው ነው የሚለያዩት። ይሄን አሁን በገጠር አካባቢም እየሰማ ነው ነው በከተማ አካባቢ ሰላም ነው ወደ ፒስ ነው እየተቀየረ ነው። ይሄም ደግሞ በአጭር ጊዜ ገጠር ይገባል ብዬ አስባለሁ። የቋንቋው ለውጥ አካሄዱ ከከተማ ወደ ገጠር፣ ይሄ መገናኛ ብዙሃን ከበዙበት አካባቢ ወደ ባልበዙበት አካባቢም፣ ከወጣቶች ወደ በዕድሜያቸው ጠና ወዳሉ ሰዎችም እየሄደ ነው። በነገራችን ላይ አማርኛ ሲለወጥ በዚያው አይነት አቅጣጫ ሌሎችም የኢትዮጵያ ቋንቋዎች ይለወጣሉ። የተማሪዎች ጋር ብዙ ጊዜ ክፍል ውስጥ እናወራለን። የተለያየ ቋንቋ ተናጋሪ የሆኑ ተማሪዎች ልክ አማርኛ ላይ ያለው ለውጥ በሌሎች ቋንቋዎችም እየታየ እንደሆነ ይነግሩኛል። የቋንቋው ለውጦች የሚያመዝኑት በንግግር ነው ወይስ በጽሁፍ ላይ ነው? ሰዎች ከጽሁፍ ይልቅ በአብዛኛው የሚግባቡት የሚነጋገሩት የዕለት ተዕለት ኑሯቸውን የሚያካሂዱት በንግግር ነው። እንግዲህ ቋንቋ ሲፈጠር ንግግር ይቀድማል ከጽሁፍ ይህ በኋላ የመጣ ንግግር ቀድሞ የመጣ ከሰው ልጅ ጋር አብሮ የተፈጠረ ማለት ይቻላል። ንግግርና መግባባት ቀደም ያሉ ነገሮች ናቸው። ጽሁፍና ንባብ ደግሞ ዘግይተው የመጡ ክህሎቶች ናቸው እና ከንግ ጽሁፉ ይልቅ በንግግር ያለው ተግባቦት የበለጠ ነው። ስለዚህ የቋንቋው ተጽዕኖ የሚታየው በጽሁፍ ላይ ሳይሆን የቋንቋው ለውጥ የሚታየው በአብዛኛው በንግግር ላይ ሆኖ ነው የሚያገኘው። ጽሑፎ ላይ እንዳነሱት በሚቀጥሉት ሁለት አሰርት ዓመታት የአማርኛ ቋንቋ አሁን ካለበት ሁነኛ የሆኑ ያን አገር ለውጦች ሊኖሩት እንደሚችል አንስተዋል። ቋንቋው በምን መልኩ ሊለወጥ ይችላል የሚል አሳቢያል በእርስዎ በኩል ቋንቋው ላለፉት ሶስት አስርት ዓመታት ወይም ከዛ በመጠኑም ባነሰ ወይም በጨመረ ያሳየው ለውጥ በዚህ ሁኔታ ተቀጠለ በመገናኛ ብዙኃኖቻችን፣ በቴክኖሎጂ፣ በጥበብ ስንጠቀም አስተዳደር፣ በትምህርት ቤት የቋንቋ አጠቃቀማችንን ስርዓት ባለው መንገድ ካላካሄድ ነው እና በዚህ መንገድ ከተሄደ በሚቀጥሉት ሃያ ሰላሳ ዓመታት በጣም በጣም በጣም ለውጡ ሰፍቶ ከተመኛውና ወይም ዘመናዊ ነን የሚሉት የሚሉት ወጣቶቻችንና ገጠር ያሉ ቤተሰቦቻችን ወላጆቻችን ካለመግባባት ሊደርሱ ይችሉ ይሆናል። ምናልባት ተጋኖ ሊሆን ይችላል። አለመግባባት ስንል ግን ለመግባባት ችግር ይፈጠራል ብዬ ሰጋለሁ። አሁንም ቢሆን የእኔ ልጆች ወደ ክፍለ ሀገር ወስጃቸው ከእኔ እናት አባት ጋር በሚነጋገሩበት ጊዜ በመሀል አንዳንድ ቃላትን እኔ መፍታት አለብኝ ወይም ማስተርጎም አለብኝ። ያ የቀበልኛ ልዩነት ሊሆን ይችላል። አሁን የቀበልኛ ልዩነት ሳይሆን የቋንቋ ለውጥ በዛ ላይ ታክሎበት ለውጡ እየሰፋ ሊሄድ ይችላል፣ እየሄደም ነው። በዚህ ሁኔታ የዛሬ አምሳ እና ስልሳ ዓመታት በፊት የተጻፉ ጽሁፎችን እና ዛሬ የተጻፉትን ከአምሳ ከስልሳ ዓመት በኋላ ከዚህ በኋላ የሚጻፉ ጽሁፎችን እና ንግግሮችን ቀርጸን ብናወዳድር ልዩነቱ ይሰፋል። በዛም የተነሳ የሰዎች መግባባት እየቀነሰ ሊሄድ ይችላል ቋንቋው በጣም በጣም ፍጥነቱ ብዙ ሰዎች ታዝበው ሊሆን ይችላል። በጣም ባልተለመደ ሁኔታ ነው፣ ይህ ነው። እርግጥ ቋንቋ ይለወጣል። በሂደት አንዳንዱ በእድገት መልክ ሌላውም ለመሞት ግድ የሚሰኙም ቋንቋዎች ወይም ለሞት የሚደረጉ ቋንቋዎችም ይኖራሉ። በዛም ሂደት ውስጥ ቴክኖሎጂ ወይም ፖለቲካዊ ወቅት እዛ መጽሐፍ ውስጥም እንዳነሱት፣ ለምሳሌ በአብዮቱ ጊዜ አንዱም በ1966 አብዮት ጊዜ ራሱ ቃሉ አብዮት የሚለው ደርግ፣ ጨቋኝ ተጨቋኝ፣ አድሃሪ፣ አሁን ደግሞ ጠርናፊ ተጠርናፊ፣ ገምጋሚ አስገምጋሚ፣ እንደዚህ እያሉ ለውጦች እንዳሉ ጠዋቁ ልና የትውስት ውስጥ ቋንቋዎችም በባዕድ ቋንቋዎችንም ማከሉ እነዚህ እነዚህ ሁሉ በአማርኛ ቋንቋን የጥራት ደረጃ ላይ ተጽዕኖ ሊያሳድሩ ስለሚችሉ ምናልባትም ሌሎቹን ለሞትም ለመዳረግም ሁኔታዎች ከሰቱ ስለሚችሉ እነዚህን ለመቋቋም ወይም ለመከላከል አማርኛ ቋንቋ የጥራት ደረጃውን ጠብቆ ዘላቂ ሕይወት እንዲኖረው ለማድረግ በስነ ልሳን ተጠባቢዎች ዘንድ በእናንተ በኩል ምን መደረግ አለበት? በተለይ በትምህርት ቤቶች፣ በትምህርት ስርዓት ውስጥ እንደዚሁም ደግሞ ለዚህም አስተዋጽኦ የሚያበረክቱት አንዱ የብዙሃን መገናኛ ናቸው፣ የሶሻል ሚዲያ እንደዚሁም መሪዎችም ሆነ ታዋቂ ግለሰቦች የሚያካሂዷቸው ሁሉ አሉ። ይህ ግንዛቤ ለማስጨበጥና ደረጃ የጠበቀ ቋንቋ ጥራት እንዲኖር ምን መደረግ አለበት ይላሉ? ቀድሞም እንዳልነው ቋንቋ ማደጉ የማይቀር ነው። ቋንቋ ማንኛውም ቋንቋ ቢሆን ያድጋ ሁሉ ይለወጣሉ። እድገታቸው እድገት ሊሆን ይችላል ወይም መቀጨጭ ሊሆን ይችላል። ግን ቋንቋዎች ሁሉ ይለወጣሉ። ስለዚህ ለምሳሌ በንጉሱ ዘመን የነበረው እና ከዛ በፊት የነበረው አማርኛ ወይም አፋን ኦሮሞ ወይም ወላይትኛ ወይም ትግርኛ እዛ በኋላ በደርግ ዘመን ከነበረው ጋር ብናወዳድረው በተለይ በቃላት ደረጃ በጣም በጣም ብዙ ለውጦች እንደነበሩ ያም ደግሞ በአብዛኛው እንከተለዋለን ተብሎ በታሰበው ርዮት ዓለም ተጽዕኖ ስር ስለነበሩ ቋንቋዎች ብዙ ብዙ ቃላት ወደ ቋንቋው ገብተው ነበረ። እዛ ላይም የተጠቃቀሱ በርካታ ቃላት ነበሩ። ያ ከርዮት ዓለሙ ጋር አብረው የመጡ በኋላም በፕሮጀክት ደረጃ ትልቅ ፕሮጀክት ተቀርጾላቸው በደርግ ዘመን ባለሙያዎች የተለያዩ የሶሻሊዝምን የወርዳታ አለም የሚከተሉ አገሮችን ለመጎብኘት አማርኛ ሶሻሊዝምን ርዕዮተ ዓለሙን በደንብ ሊገልጽ እንዲችል ተብለው ብዙ ቃላት ወደ ቋንቋው እንዲገቡ ተደርጓል። የታተሙም ብዙ ጽሁፎች አሉ። ከዛ እንግዲህ የአውድ ስርዓት ሲቀየር የአፍሪካ ችግራችን እንግዲህ አንዱ ስርአት ተቀይሮ ሌላው ሲመጣ ብዙ ነገሮች ይቀያየራሉ፣ ይለወጣሉ። የነበረ እንዳልነበረ እንዲሆን ይደረጋል። ቋንቋው ላይም ያንኑ እናያለን። ከደርግ መውደቅ በኋላ ደግሞ በኢህአዴግ ዘመን ሌላ ነገር ነው የመጣው። በፊት እንጠቀምባቸው የነበሩ ቃላት ለምሳሌ የማዕረግ ስሞች የፖሊስ ቢባል የጦር ሰራዊት ቢባል ጦር ሰራዊት መከላከያ ተብሏል በኋላ ባህር ኃይል ከነ እንትኑ ነው የጠፋው ከነ ቃላቱና ከነ ጽንሰ ሀሳቡ። ምክንያቱም ያ እንግዲህ ከፖለቲካው ጋር የሚሄድ ነው። የባህር በራችንን ስናጣ ቋንቋችንም ያጣቸው ብዙ ነገሮች አሉ። አሁን በዚህ በሶስት በአራት አመት ልዩነት እንኳ ቋንቋውን በደንብ አድርገን ካጠና ነው በፊት ከአስራ አምስት ከሀያ አመት በፊት በጣም የምንጠቀምባቸው የነበሩ ቃላት አሁን እየደበዘዙ እየደበዘዙ እየሄዱ ነው ያሉት በዛ ላይ እንግዲህ ቅድም እንዳልከው የቱ ውስጥ ጉዳይ አለ የመዋል ልክ የቋንቋ ንግደት መግታትም እንደማንችል የተፈጥሮ ሂደት መሆኑን ማወቅ እንዳለብን ሁሉ ቋንቋዎችም አንዱ ካንዱ ይዋዋሳሉ ይሄ ተፈጥሯዊ ነው ይሄ ጤነኛ ነው ምንም ችግር የለውም እንግሊዝኛም ታይዋስ እዚህ ደረጃ አልደረስም። አሁን ወደ አንድ ሚሊዮን የሚጠጉ ቃላት አሉኝ ብሎ የሚኩራራው እንግሊዝኛ ወይም ትላልቅ የአውሮፓ ቋንቋዎች ጀርመንኛ፣ ፈረንሳይኛ፣ ቻይኒስ መንደሪን የመሳሰሉት ቋንቋዎች ዝም ብለው በራሳቸው ብቻ ያደጉ አይደለም። ከየጎራባች ቋንቋዎች ከየዘመዳም ቋንቋዎች ብዙ ቃላት ተውሰው ነው እዚህ የደረሱ እና አማርኛም እንደዛው ነው። አፋን ኦሮሞ ብዙ ተውሷል ከሌሎች የኢትዮጵያ ቋንቋዎች ብዙ ተውሷል። ይሄ ምንም ችግር የለውም። ነገር ግን ውሰት ሲባል ዝም ብሎ በዘፈቀደ መሆን የለም። እያለን መዋስ ደግሞ የበለጠ ጥሩ ያልሆነ ሂደት ነው። ቃላቶች እያሉን ጽንሰ ሀሳቡ በቋንቋ ውስጥ እያለ በአማርኛም ሆነ በሌሎች የኢትዮጵያ ቋንቋዎች ከሌላ ቋንቋ የግድ መዋስ አለብን ብሎት እነዛን ቃላት ጥቅም ላይ መዋል ምንም ስሜት የሚሰጥ ነገር አይደለም፣ ትክክልም አይደለም። ያለንን ግን መጠበቅ ተገቢ ነው። ለቋንቋ እድገት የጎደሉንን ለመሙላት መዋስ ነውር የለው፣ ችግር የለውም። እያለን ግን ለምሳሌ አርታኢ ወይም አርትኦት የሚለው የግዕዝ ቃል ተወስዶ በአማርኛ ጥቅም ላይ እያዋልን እያለን አደተ አዳች የሚባል ቃል ሊጠቀም ብል አንዳንድ ሰዎች የሚጠቀሙ ስለሚፈልጉ ነው። ትክክል አይደለም። ደለተ የሚባል ነገር እንሰማለን፣ ይደልታል፣ እንደዚህ አይነት ነገር ይሄም ትክክል አይደለም። ስለዚህ ግለሰቦች ተነስተው ብድግ ብለው ቋንቋው ውስጥ ቃል ጨምር ብለው የሚያደርጉት ጥረት ወይም በቡድን ጸሐፊዎች ሊሆኑ ይችላሉ እና የመሳሰሉት ሰዎች ያ ስህተት ነው። የቋንቋው ተቆርቋሪዎች፣ የቋንቋ አካዳሚዎች፣ ኢትዮጵያ ውስጥ የቋንቋ አካዳሚ አለ። በአዲስ አበባ ዩኒቨርሲቲ ስር አንድ የቋንቋ አካዳሚ አለ። ክልሎችም የቋንቋዎችን ሁኔታ የሚከታተሉ አካዳሚዎች እና ቢሮዎች አሉ። እነዛ ለእነዚህ አይነት እንቅስቃሴዎች ትኩረት ሰጥተው ቋንቋዎቻችን በተገቢው መንገድ፣ የስርዓት ባለው መንገድ እንዲያድጉ በጣም ብዙ ስራ መሰራት አለበት እና አንዳንድ ቃላት እኔ የማላውቃቸው ቃላት አሉ። አንዳንድ መጽሐፍት ሳነብ ቅርብ ጊዜ የታሰሙ መጽሐፍት በአማርኛ የተጻፉ የማላውቃቸው መዝገበ ቃላትም ውስጥ የሌሉ ቃላት አገኛለሁ። አንዳንድ ጊዜ ስልክ ደውዬ ለጸሐፊውን ይጠይቃለሁ፣ ያብራርልኛል። አንዳንድ ጊዜ ስርዓቱን ስናየው ግን ትንሽ የተዛባ አካሄድ እየሄድን ይመስለኛል። ስለዚህ ማድረግ ያለብን ምንድን ነው? ቅድም ያልኩት አርታኢ የሚባል ለምሳሌ መገናኛ ብዙኃንን በስርዓቱ መጠቀም፣ ቢቢሲ ዝም ብሎ ማንም ሰው ተነስቶ ሊያወራ እንደማይችል፣ በኪስዋሂሊ ማንም ሰው ተነስቶ ሊያወራ እንደማይችል፣ በሀውሳ ማንም ሰው ተነስቶ ሊያወራ እንደማይችል፣ በአረብኛ ማንም ሰው ተነስቶ ሊያወራ እንደማይችል፣ ግን ስርዓት ባለው አርትኦት ጥሩ አርታኢዎች ባሉበት በስርዓቱ ብንጠቀሙባቸው ቋንቋዎቻችንን በተገቢው መንገድ ደረጃቸውን ጠብቀው ሊያድጉ ይችላሉ። ቋንቋ አስተዳሚዎች በየዩኒቨርሲቲ ያሉት የምርምር ተቋማት ጸሐፊዎች፣ አርታኢዎች፣ የየቋንቋው ተቆርቋሪዎች፣ የየቋንቋው ተናጋሪዎችም ራሱ ምስትን ለቋንቋዎቻችን እድገት እናብልጽግና ቆም ብለን ማሰብ አስተዋጽኦ ማድረግ ያለብን ይመስለኛል። ፕሮፌሰር ዘላለም ሊየው፣ በአዲስ አበባ ዩኒቨርሲቲ የስነ ልሳን መምህር፣ ስለ ቃለምልልሱ እናመሰግናለን። እኔም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።